የአውሮፓ መገናኛ ብዙኃን ላለፉት ወራት በየቀኑ ማለት በሚቻል ደረጃ አንድን ጉዳይ ሲዘግቡ ከርመዋል። አውሮፓን ያሳሰበው የትገን ጠያቂዎችና ተሰዳጆች ቀውስ። ጋዜጠኞቹ ሁኔታው ከመሻሻል ይልቅ እየተባባሰ መሆኑን ይናገራሉ። በየሀገሮቻቸው የተፈጠረውን አለመረጋጋትና ጦርነት ለመሸሽ የሞከሩ ከሦስት ሺ በላይ ሰዎች ከጥር ወር ጀምሮ በሜዲትራኒያን ባህር ሰጥሞ መሞታቸውን የዓለም አቀፉ የስደተኞች ድርጅት አይኦኤም አስታውቋል። ጆኤል ኒልማን የድርጅቱ ቃል አቀባይ ናቸው። ሁኔታው መሻሻል ለማሳየቱ ምልክት የለም። የአየር ሁኔታው ሲቀዘቅዝ ምን ሊፈጠር እንደሚችል አሳስቦናል። ሴቶች ወንዶችና ህጻናትን ከአቅማቸው በላይ የጫኑና ደረጃቸውን ያልጠበቁ ጀልባዎች በደቡባዊ አውሮፓ በብዛት እየታዩ መሆኑን ኒልማን ጨምረው ተናግረዋል። ሁኔታው የተባባሰው ስደተኞችን የመታደግ ሥራ ሲከውን የነበረው ማሬ ኖስትሩም የተባለው ግብረ ኃይል በሚጠይቀው ከፍተኛ ወጪ ምክንያት ተግባሩን ካቆመ በኋላ ነበር። ውሳኔውን ተከትሎ በተፈጠረው ቀውስ የቀድሞው የንግድ መርከብ ካፒቴን ክላውስ ቮገል ኤስ ኦ ኤስ ሜዲትራንያን የተሰኘውን ሥራ ለመጀመር ወሰኑ። ክላውስ ቮገል ሥራቸውን ሙሉ በሙሉ ከለጋሾች በሚያገኙትና ክራውድፈንዲንግ ተብሎ በሚጠራው የድረገጽ ገንዘብ መሰብሰቢያ ለመደጎም አቅደዋል። ገንዘቡን ከብዙ ሰዎች እንሰበስባለን። የክራውድ ፈንዲንግ ዘመቻለን። ከ3 ሺህ በላይ ሰዎች የገንዘብ ድጋፍ ያደረጉልን ሲሆን አሁንም በሜዲትራኒያን ባህር ላይ የሚደረገውን የመታደግ ተግባር ለመደገፍ ፍቃደኛ ከሆኑ ሰዎች ሁሉ እንሰበስባለን። የ51 ዓመቱ ጀርመናዊ በመርከባቸው ዓለም አቀፍ ባለሙያዎችን በማካተት የሜዲትራኒያንን ባህር ያስሳሉ። በፍለጋቸው ለአደጋ የተጋለጡ ስደተኞችን በመጫን ደህንነታቸው ወደሚጠበቅ በቅበት ያደርሳሉ። እቅዱ አንድ ጊዜ ከተጀመረ በመቶዎች የሚቆጠሩ ስደተኞችን ለመታደግ ያስችላል። በመርከቡ ላይ ሆስፒታል ሁሉ ይኖረዋል። የኢኮኖሚ ባለሙያው ቶማስ ፒኪቲ ከሀሳቡ ጅማሩ አንስቶ ተሳትፎ እያደረጉ ነው። አውሮፓ ስደተኞችን ለመቀበል በርካታ መንገዶች አሏት ብዬ አምናለሁ። ራስ ወዳድ መሆን የለብንም፣ በተለይ ደግሞ ከዚህ ቀደም ስደተኞችን ለመቀበል የነበረንን ችሎታና መልካም ፈቃድ ስናስብ ከ2008ቱ የፋይናንስ ቀውስ በፊት አውሮፓ በአመት ወደ አንድ ሚሊዮን የሚጠጉ ስደተኞችን ትቀበል እንደነበር ለሰዎች ማስታወስ እፈልጋለሁ። የክላውስ ቮገል እቅድ በመጪው ታህሳስ ወር ሲጀመር በዋነኛነት በሊቢያና ኢጣሊያ መካከል በሚገኘው የዓለም አቀፍ የውሃ ክልልና በሚፈለግበት ሁሉ የሚሰራ ይሆናል። በመርከባችን በተቻለ ፍጥነት እንንቀሳቀሳለን። አስር ሰራተኞች፣ ስድስት የህክምና ባለሙያዎች ና ጥቂት የመታደጉን ስራ የሚሰሩ ተጨማሪ ሰዎች አሉን። ከደቡባዊ ሲሲሊ የምንነሳ ሲሆን ክረምቱን በሙሉ ሰዎችን እንታደጋለን። በጀርመንና ፈረንሳይ በሚገኙ ሲቪል ማህበራት ድጋፍ ይደረግልናል። ሰዎች ይህ ተግባር አስፈላጊ መሆኑንና ሰዎችን ለመታደግ ደግሞ የፖለቲካ ውይይት መጠበቅ እንደሌለብን ያውቃሉ። በዚህ ዓመት ወደ ግሪክ የገቡ ስደተኞች ቁጥር ከግማሽ ሚሊዮን በላይ አሻቅቧል። አስቸጋሪው የሜዲትራንያን የክረምት ወቅት እየደረሰ ቢሆንም አገራቸውን ጥለው ወደ አውሮጳ የሚገሰግሱት ግን በአስቸጋሪው የአየር ሁኔታና አሰቃቂ ጉዞ አልተገቱም። ብዙዎቹ ጀልባዎች በኃይለኛ ነፋስና ማዕበል ይዋጣሉ። ባለፈው ወር በአንድ ቀን ብቻ 85000 ውሽልሽል ጀልባዎች ሌስቦስ ከተሰኘው የግሪክ ደሴት ደርሰዋል። ይህ ለወደፊት ለሲቪል ማህበራትም ጥሩ ዕድል ነው። በሜዲትራኒያን ጉዳይም እርስ በራሳቸው ለሚቆራቆሱ አገራት ጥሩ ነው። እኚህ በብራስልስ በእቅዱ መደበኛ ያልሆነ ውይይት ሲደረግ የተሳተፉት የጀርመን ሶሻል ዴሞክራት ፓርቲና የፓርላማ አባሉ አርኒ ላይት ናቸው። ስደተኞችን ከባህር ላይ በመታደጉ ጥረት የዜጎች ሲቪል ማህበራት ተሳትፎ ሲያደርጉ ዘላቂ ጥምረት ይፈጥራል ብዬ አምናለሁ። ኤስኦኤስ ሜዲትራንያን የተባለውን የክላውስ ቮገል እቅድ ስራ ላይ ለመዋል 12 ሚሊዮን ዩሮ ያስፈልጋል። እስካሁን ከሚያስፈልገው ገንዘብ ግማሽ ያህሉ ብቻ የተሰበሰበ ቢሆንም ካፒቴን ቮገል በቅርቡ እንደሚጀመር ባለሙሉ ተስፋ ናቸው።